በተመሰረተባቸው የሽብር ክስ የዕድሜ ልክ እስራት የተፈረደባቸው ኢንጂነር ተስፋሁን ጨመዳ ለሰባት ዓመታት እስር ላይ ከቆዩ በኋላ ወህኒ ቤት ውስጥ አርፈዋል። ዝርዝሩን ሰሎሞን አባተ ይዟል። አቶ ተስፋሁን ጨመዳ ያረፉት ባለፈው አርብ ሌሊት እንደነበረ ፖሊስ የሰጠውን ማስረጃ አይተናል ያሉ አንድ ቤተሰብ አባል ለቪኦኤ ገልጸዋል። የኦሮሚኛ ዝግጅት ክፍላችን ባልደረባ ነሞዳንዴ ያነጋገራቸው ኒሁ የቤተሰብ አባል የህልፈታቸው ምክንያት ነው የተባለውን ጠቁመዋል። የተስፋሁንም ሞት ሁላችንም ስንሰማ በጣም ነበር የደነገብ ነው። ቅዳሜ ረፋዱ አካባቢ ነበር የተሰማው። በጣም የሚያሳዝን ነበር። ማንም አላመነም። ፖሊስ የሰጠው ወረቀት ወደ ሚኒሊክ ወይሳ ምርመራውን የላከው ማለት ነው። ወደ ስድስት አካባቢ በግምት ወይ ደግሞ ከስድስት ሰዓት በኋላ ከሌሊቱ ራሱን አጥፍተዋል የምል ነው ወረቀቱ። ዛሬ ሀያ ነው፣ በአስራ ሰባት ማለት ነው። ዓርብ ማታ ነው ራሱን ገደል የተባለው ከሌሊት ስድስት ሰዓት በኋላ ይላል። ሬሳ ምርመራ ተጠየቀበት ነሞ እስከ ፍርዱ ድረስ ቆመውላቸው የነበሩትን የአቶ ተስፋ ሁንንም የቀድሞ ጠበቃ አቶ ታደሰ ጥላሁንን አነጋግሯል። ይህ ግለሰብ ታስሮ በነበረበት ጊዜ በፖሊስ ጣቢያም ይሁን በማረሚያ ቤት ተስፋ መኮት የሚባል ነገር አላየውበትም። ከኔ በፊት የሚያውቁትም ጓደኞች ያጫውቱ፣ እሱ በቀላሉ ተስፋ የሚቆርጥ ሰው አይደለም ነበር የሚል ነው። በእኔ አረዳድ ራሱን አጥፍተዋል ለማለት የሚያስችል ነገር አልታይኝም። ሞት ከተባለም በኋላ ሰዎችም አስታያይቀናል ታሞ ሕክምና እንድሰጠው ስጠይቅ እንደነበር ነገር ግን ያንን እንዳላገኘ በኋላ ደግሞ ልሞት አካባቢ ሐኪም ቤት እዛው እዛ ግቢ ያለ ይመስለኛል ወስዶት ነበር የሚባል መረጃ ሰማን። ከዛ በኋላ እንግዲህ ወዲያው መሞቱን ነው የሰማ ነው እህቱንም በነገ ጋታው ቀጥሮ እንደነበር ነው የሰማው። የአቶ ተስፋሁን አስከሬን ቀብር የትውልድ አካባቢያቸው በሆነው የምስራቅ ወለጋ ዞን ሎያ ቅዳሜ ተፈጽመዋል። ስለ ሁኔታው ተጨማሪ መረጃ ለማግኘት ወደ ፖሊስና ሌሎችም የመንግስትና የጤና አካላት እየደወለ ሲጥር ማምሸቱን ንሞ ነግሮኛል። ተጨማሪ መረጃ እንደተገኘ ይዘን እንመለሳለን።